ህዝቡ የተቃውሞ ድምፁን በየጊዜው ያሰማ፣ ጎረቤት መንግስታትና የዓለም አቀፉ ማህበረሰብ የትችት ናዳቸውን እያወረዱ ፕሬዚዳንት ፒየር ኑኩሩንዚዛ ይህን ሁሉ ተቃውሞ ሰምተው እንዳልሰሙ፣ ህገ መንግስቱን ሽረው፣ ሰውን አስፈራርተው፣ ሰብአዊ መብትን ረግጠው፣ ለሶስተኛ ጊዜ አጭበርብረው በህዝቡ ተመርጫለሁ ብለው አውጀዋል። እንግዲህ ተቃዋሚዎቻቸው የአገሪቱ ፖለቲከኞች ከአንድ ጥያቄ ፊት ቆመዋል። ወይ ውጤቱን ዝም ብለው መቀበል አለባቸው ወይም ደግሞ ከገቡበት ችግር ለመውጣት መፍትሄ መሰንዘር አለባቸው። ግን የጋራ መፍትሄ ሰንጥቀው ለመንደፍ የቡርንዲ የፖለቲካ ድርጅቶች ደካማዎች ናቸው፣ አያውቁበትም። እዚሁ ላይ የአሳራቂ ሽማግሌዎች ሚናም አለ። እነሱም ሽማግሌዎቹ ፈሪ ስለሆኑ ለችግሩ መፍትሄ ማቅረብ አልቻሉም። ይህን ደግሞ ፕሬዚዳንቱ በደንብ አድርገው ለራሳቸው አላማ መጠቀምም ይችሉበታል። ያለው ምርጫ ለብዙዎቹ እግርህ እስከ ተሸከመህ ድረስ ብድግ ብለህ ሮጠህ አምልጠህ ጥፋ ብቻ ነው። ይህ ደግሞ እውነቱን ለመናገር ማንንም አይጠቅምም። ሕብረትና አንድነት እዚያና እዚህ በአንዳንድ ድርጅቶች መካከል ተፈጥረዋል። ሀሳቦች ቀርበዋል። መፍትሄዎች ተሰንዝረዋል። እስከ መጨረሻው አብረን እንጓዛለን ብለውም ሁሉም ቃል ገብተዋል። ግን ጊዜ ቆይተው ተደጋግሞ እንደታየው በተለያዩ አቅጣጫዎች ተበትነዋል። እንዴት እንደ ሊሆን ቻለ ለምን የሀገሪቱ ልጆች እርስ በራሳቸው አይስማሙም የሚለውን ጥያቄ የሚያነሱ ሰዎች በቂና አጥጋቢ መልስ አጥተዋል። ይህ ሁሉ ሲሆን በሌላ በኩል የመንግስት ወታደር ተኩሶ የንጹህ ሰዎችን ደም ያፈሳል። ብዙዎቹ ቆስለዋል፣ ሞተዋል፣ ወይም ደግሞ ተይዘው እስር ቤቶች ተወርውረዋል። በሺና በመቶ ሺህ የሚቆጠሩ ሰዎች ከቤታቸውና ከመንደራቸው ተፈናቅለው አገሩንም ለቀው ለመውጣት ተገደዋል። ምን ያህል በደል ሕዝቡ ከእንግዲህ መሸከም ይችላል? ምን ያህልስ ንቀት፣ ጥጋና፣ ዱላ፣ ጥይትና ሰቆቃ የብሩንዲ ሕዝብ ከእንግዲህ ማስተናገድ ይችላል? ማን ነው ለዚህ ሁሉ መከራ ተጠያቂ? በስልጣን ላይ የተቀመጡት ወይስ ደግሞ እነሱን አውርደን እኛን ተካቸዋለን ብለው የሚፎክሩት አንድ ወገን ሌላኛውን በየጊዜው እንደምንሰማው ይሆን ይችላል? ተጠያቂ አድርጎ እነሱን ይከሳል። እንግዲህ ትክክለኛው መልስ የሰጠውና የጨበጠው የትኛው ክፍል ነው? ጊዜያዊ ሁሉንም ወገን የሚያካትት ህዝባዊ የሽግግር መንግስት ይመስረት ብለው የሚጣሩ ወገኖች አልጠፉም። ህገ መንግስቱን ማንም መጥቶ እንዳይሽረውና እንዳይለውጠው እሱን የሚጠብቅና በስራ ላይ መዋሉን የሚያረጋግጥ የሽማግሌዎች ምክር ቤት ይቋቋም የሚሉም ወገኖች ተነስተዋል። እሱን ትተን፣ ጠመንጃን ስተን በጦር ትግል ስልጣን ላይ የተቀመጠውን የገዢ መደብ ፕሬዝዳንቱን ከነጭፍሮቻቸው ናባር እናባር የሚሉም ወገኖች ብቅ ብለዋል። ስለ ህዝባዊ አመፅ፣ ስለ ሥራ ማቆም አድማ በመላ ሀገሪቱም የሚያነሱ አሉ። ሌሎቹ ደግሞ በመንግስትና በተቃዋሚ ቡድኖች መካከል አዲስ የሰላም ንግግር እንዲከፈት ይጠይቃሉ ማን ከማን ጋር እንደሚነጋገር በምንስ ላይ ለመነጋገር አጀንዳ እንዲያዝ ምንም የተጠየቀ ነገር የለም። አለፍ ብለው ሌሎቹ በስልጣናቸው የሚባልጉትንና የሀገሪቱን ሀብት የሚበዘብዙት የቡጁምቡራ ወረበሎችን ዓለም አቀፉ ማህበረሰብ የኢኮኖሚ ማዕቀብ እንዲጥልባቸው ጠይቀዋል። እነዚህ ሁሉ ጥያቄዎችና መፍትሄዎች በሀገሪቱ የሚስማሙ ሰዎች በቡሩንዲ ቢኖሩ ወደ አንዳች ውጤት ያችን አገር አለ ጥርጥር ያደርሳሉ። ግን እንደምናውቀው የተለያዩ የተቃዋሚ ቡድኖች መሪዎች እርስ በራሳቸው እንኳን ተነጋግረው አይስማሙም። ይህ ደግሞ በስልጣን ላይ የተቀመጠውን ገዢ መደብ ወረድተዋል። የዚች ሀገር እጣ እድሏ ተስፋ ማድረግ የሚቻለው ቀና አመለካከት ያላቸው ፖለቲከኞች ከግል ጥቅም ይልቅ የሀገርና የህዝብ ጉዳይን፣ የዲሞክራሲ መብትንና ስርዓትን አስቀድሞ ብቅ የሚሉበት ጊዜም አይቀርም ይመጣል። ልማይል ሚካኤል፣ ዶቸቨለ ራዲዮ ጣቢያ ከበርሊን ከተማ